The voice of America Yeh ya America dem's radio Taviano ሰላም ጤና ይስጥልን። እንደምንላችሁ አምሽታችኋል አድማጮቻችን። የ2007 ዓመተ ምህረት አምስተኛው ወር የመጀመሪያ ቀን ነው ዛሬ ጥር አንድ ቀን ማለቴ ነው። እርግጠኛ ነኝ አዲስ አበባ ጥሩ የአየር ጸባይ አለ። በጣም በአቃጥል ሞቃት ነው። እዚህ ግን በተለይ ትላንት ዛሬም እንዲሁ ያለው ብርድ እጅግ እጅግ በጣም ቆፈን ውስጥ ከቶናል። ለማንኛውም መልካም ምሽት በአየር ስለምንገናኝ የእኛም ብርድ አናጋባባችሁምና ግድ የለም እስከ ምሽቱ አንድ ተኩል አብራችሁን ቆዩ አዲስ አበባ ነኝ ከፕሮዲውሰሩ ኃይሉ ታምራት ጋር የዓለም ዜና ይቀድማል እንደምን አመሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ የፈረንሳይ ጸጥታ ጥበቃ ኃይሎች በሻርሊ ሄብዶ ግድያዎች ዋና ተጠርጣሪዎቹ ሰዎችን አግተው በተደበቁበት ከተማ እየተቃረቡ ቢሆንም አንድ ሌላ ታጣቂ ፓሪስ ውስጥ በርካታ ሰዎችን ማገቱ ተሰማ። በገበያው ማዕከል እገታውን የፈጸመው የሰላሳ ሁለት ዓመት ዕድሜ ያለው አምዲ ኩላባሊ ትላንት ከፓሪስ ደቡብ አንዲት የፖሊስ ኦፊሰር ተኩሶ የገደለው ሰው መሆኑን ባለሥልጣናት ያምናሉ። በትላንቱ ግድያ ተባባሪ መሆኗ የሚታመን ሐየት ቡመዲየን የተባለች ሴትም በባለስልጣናት እየታደነች ነው ተብሏል። የፖሊስ ምንጮች ሴትየዋ ረቡዕለት በሻርሊ ሄብዶ ቢሮ ላይ ጥቃት አድርሰው ለአስራ ሁለት ሰዎች ሕይወት መጥፋት ምክንያት ከሆኑት ከሁለቱ ወንድማማቾች ዋና ተጠርጣሪዎች ጋር ያገናኟታል። ወንድማማቾቹ ሸሪፍ እና ሳይድ ኩዋቺ እንደ ሰማዕታት ለመሞት ዝግጁ ነን ሲሉ ለፖሊስ ሸምጋዮች መናገራቸው ተዘግቧል። እገታው ከተፈጸመበት ስፍራ ላይ ሄሊኮፕተሮች ባየር የፖሊስና የእሳት አደጋ ተከላካይ መኪኖች በምድር መንገዶችን ይሞሉ ሲሆን የከተማይቱ ከንቲባም ነዋሪዎች በየቤቶቻቸው እንዲቆዩ አስጠንቅቀዋል። ሁለቱን ዋና ተጠርጣሪ የኳቺ ወንድማማቾች ፈልጎ ለመያዝ ከ88 ሺ በላይ ፖሊሶች ተሰማርተዋል። ባለፈው ሚያዚያ በዩኒቲ ስቴት ዋና ከተማ በቤንቱ ከ300 በላይ ለሚሆኑ ሲቪሎች መገደል ተጠያቂዎች የደቡብ ሱዳን ሽምቅ ተዋጊዎች ናቸው ሲሉ የተባበሩት መንግስታት ድርጅት ሪፖርቶች አስታወቁ። ደቡብ ሱዳን ካለው የዓለሙ ድርጅት ተልእኮ የወጣ ሪፖርት የደቡብ ሱዳን አርነት ሰራዊት ተዋጊዎች ቤንቱ መስጊድ ውስጥ 287 እዚያው ከተማ ሆስፒታል ውስጥ ደግሞ ሌሎች 19 ሰዎችን ገድለዋል ይላል ሰለባዎቹም በጎሳቸው ወይም ብሔራቸው ሳቢያ ኢላማ የተደረጉ ናቸው ሲል ያትታል። ሽምቅ ተዋጊዎቹ ግን በቀረበው ሪፖርት መሰረት ግድያዎቹን እንዳልፈጸሙ ይናገራሉ። ቃል አቀባያቸው ሉል ሩዋይ ኮናንግ ለብሉምበርግ ዜና እንደገለጸው መስኪድ ውስጥ የተገደሉት ከደቡብ ሱዳን መንግስት ጋር የወገኑ የፍትህና እኩልነት እንቅስቃሴ የተባለ ሽምቅ ተዋጊ ቡድን አባላት ናቸው። ዛሬ ይፋ የተደረገው ሪፖርት ከሁለት ቀናት በኋላ በአፍቃሪ መንግስቱ ወገኖች ስለተገደሉ አርባ ሰባት ሲቪሎችም ይዘረዝራል። ቦር ከተማ ውስጥ በሚገኝ የተባበሩት መንግስታት ግቢ ላይ በተጣለው በዚያ ጥቃት ኢላማ የተደረጉ ሲቪሎች የሽምቅ ተዋጊዎቹን እንደሚደግፉ ይታመናል ሲል ሪፖርቱ አትቷል። በመጨረሻም የሽሪላንካ ፕሬዝደንታዊ ምርጫ በአስገራሚ ውጤት አብቅቷል። የቀድሞው የካቢኔ ሚኒስትር ሜትሪፓላ ሺሬን ሽሪሴና ሀገሪቱን ለብዙ ዓመታት ያስተዳደሩትን ማሂንድራ ራጃ ፓካሳን አሸንፈዋል። ሚስተር ራጃ ፓካሳ ሽንፈታቸውን በጸጋ ተቀብለው ከኦፊሴላዊ መኖሪያቸው ከቴምፕል ትሪስ ዛሬ ጠዋት ለቀው ሄደዋል። በምርጫ ኮሚሽኑ መግለጫ መሠረት ሚስተር ሽሪሴና ከጠቅላላው ድምፅ 51 ነጥብ 2 ከመቶ የቀድሞው ፕሬዚደንት ደግሞ 47 ነጥብ 5 ከመቶ ነው ያገኙት። ሽሪላንካውያን በሙሉ በተገኘው ድል ሊደሰቱ ይገባል። ስለዚህ ሰዎችን ማግለልና መሳደብን አስወግዱ። የዚህ ምርጫ ሂደት በመተሳሰብና በፍቅር ወደፊት እንድታራምዱ የሁላችሁንም ድጋፍ እሻለሁ ነበር ያሉት አዲሱ የሽሪላንካ መሪ። በሽሪላንካው ምርጫ የቀድሞው ፕሬዚደንት በቀላሉ ያሸንፋሉ ተብሎ ነበር እስከ ቅርብ ጊዜ ድረስ በስፋት የታመነው። ዜናው አበቃ። የዓለም ዜናውን አደመጥን። ከምሽቱ ሶስት ሰዓት በመደበኛ ፕሮግራማችን ደግሞ ሰፋ ያሉ ዜናና የዜና ዘገባዎች ይዘን እንመለሳለን። ወደ መጀመሪያው ቅንብር እናልፋለን። አንድ ዓለም አቀፍ ሚስዮናዊ ቡድን ባወጣው ዓመታዊ ሪፖርቱ ለክርስቲያኖች ኑሮ የመጨረሻ አደገኛ ያላቸውን ቦታዎች በዝርዝር ይፋ አድርጓል። እንዳለፉት ዓመታት ሁሉ ታዲያ ሰሜን ኮሪያ ነች ዘንድሮም በቀዳሚነት የተመዘገበች አገር። በቪኦኤው የሃይማኖት ዘጋቢ ጄሮም ሶኮሎቭስኪ እምነት ግን ለክርስቲያኖች ትልቁ ስጋትና አደጋ የሚመጣው ከአክራሪ እስልምና ነው። ሶ ኦን ዴር ዌ ሆም ወደ ቤት ሲመለሱ ነው ከቦኮ ሐራም ጋር የተገናኘው። የናይጄሪያው አክራሪ የእስልምና ቡድን አባላት የሆኑ ወሮበሎች ባለቤቷን እንዴት በጩቤ ወግተው እንደገደሉባት ነው ዳማሪስ ኦስተን ያስታወሰችው። አይ ዋዝ ሆፕለስ አይ ሴድ ማይ ላይፍ ኢዝ ዩዝለስ ተስፋ ቆረጥኩ። ሕይወቴ ከእንግዲህ ምን ፋይዳ አለው? አለቀልኝ ብዬም አሰብኩ የዳማሪስ ኦስተን ህይወት ሚስዮናዊው ቡድን ለክርስቲያኖች ኑሮ የመጨረሻ አደገኛ ያላቸውን ቦታዎች ዝርዝር አስመልክቶ ያወጣው አመታዊ ዘገባ አካል ከመሆን አልፎ ሪፖርቱን የተሟላ ያደርገዋል ለክርስቲያኖች ዋና ስጋትና አስፈሪውም በተለይ ናይጄሪያ ውስጥ ቡድኑ ባወጣቸው ሀምሳ ዝርዝር አገሮች ውስጥ የአክራሪ እስልምና ቡድን አባላት የሚያደርሱት ጥቃት ነው ይላል የኦፕንዶርስ ዩኤስኤ ዩስኤ ፕሬዚዳንት ዴቪድ ከሪ፣ ዓለም አሁን ድረስ በውል የተረዳው አይመስለኝም። የክርስቲያኖች በግፍ መገደልና መሳደድ ያለ ሐቅ ነው። ብዙውን ጊዜም አሰቃቂ የሆነ አመፅ ይፈጸምባቸዋል። ቡድኑ ባወጣው ዝርዝር ውስጥ የተጠቀሱት አገሮች በአብዛኛው የሰብዓዊ መብት የሚጣስባቸውም ናቸው። እንዲያ ከሆነ ደግሞ የክርስቲያኖች መሰደድ ለምን የተለየ ይሆናል የሚል ጥያቄ ያስነሳል። የክርስቲያኖች መሳደድ የሌሎቹ ሰብዓዊ መብቶች ረገጣዎች አካል ነው። ሰዎች እምነታቸውን በመግለጻቸው ብቻ በሌሎች የሚጠቁ ከሆነ ድርጊቱ ሌሎች ማህበራዊ ብሶቶችን የሚቀሰቅስ ይሆናል። ኢራቅ ውስጥ አማጺያን ሙስሊሞችን የጥቃት ኢላማ ያደርጋሉ፣ ሁለቱንም ሻያቶችንም ሱኒዎችም። ከሃይማኖት ነጻነት ማዕከል ኒና ሻይ ለክርስቲያኖች ሲሆን ግን ነገሩ ለየት ይላል ትላለች። ኢራቅ ውስጥ አንድ ቀን ሰላም ሲመጣ ሱኒዎችና ሺያዮች ቦታ እንደሚኖራቸው እርግጠኞች እንሆናለን። ክርስቲያኖች ግን ለመኖር ቦታም ሆነ መብት ይኖራቸዋል ብለን እርግጠኞች መሆን አንችልም። ኦፕንዶርስ ዩኤስኤ እንደ አውሮፓ አቆጣጠር በ1950ዎቹ ነው መጽሐፍ ቅዱሶችን በድብቅ በማስገባት የተመሠረተው። ኮሚኒስቷ ሰሜን ኮሪያ ዛሬም ክርስቲያ ክርስቲያኖችን የማሰቃየትና የማሳደድ የ13 ዓመት ታሪኳን በግንባር ቀደምነት እንደያዘች ትገኛለች። ወደሚቀጥለው ዘገባ አልፋለሁ። ከዚህ ቀደም ከደረሱት ሁሉ የከፋ ነው የተባለለት የኢቦላ ወረርሽኝ ሁለተኛ ዓመቱን በያዘበት በአሁኑ ወቅት ሳይንቲስቶች የቫይረሱን ጥቃት መከላከል የሚያስችል ክትባት ለመቀመም በትጋት እየሰሩ ናቸው። ኢቦላ በወረርሽኝ መልክ በምዕራብ አፍሪካ አገሮች መከሰቱ ከታወቀበት እንደ አውሮፓውያን አቆጣጠር ከታህሳስ 2013 ዓ.ም ተመርታን አንስቶ ከ20000 በላይ ሰዎች ለቫይረሱ መጋለጣቸውንና ከ8000 በላይ ሌሎች መሞታቸውን የዓለም ጤና ድርጅት WHO አስታውቋል። የአሜሪካ ድምጿ ካሮል ፒርሰን ዘገባ አጠናቅራለች። አሉላ ከበደ ያቀርበዋል። ተመራማሪዎቹ አሁን በመቀመም ላይ ያሉት ክትባት በምዕራብ አፍሪካ የኢቦላ ወረርሽኝን ለመከላከል ከሚውሉት የመጀመሪያው መሆኑ ተገልጧል። ሮማ አቅራቢያ የሚገኘውና ንብረትነቱ የታዋቂው መድኃኒት ቀማሚ ኩባንያ ግላክሶ ስሚት ክላይን ሆነው ምርምሮቹ የተካሄዱ ከሚገኙባቸው ቤተ ሙከራዎች አንዱ ነው። በኢቦላ የክትባት መድኃኒት ፍለጋ የተሰማሩ የተለያዩ የጥናት ቡድኖች እንደሚናገሩት በሁኔታው አጣዳፊነትና ወረርሽኙ የሌሎች አያሌ ሺዎችን ሕይወት ለአደጋ በማጋለጡ የክትባት ምርት ስራው ለመቀላጠፍ ወይም ለማቀላጠፍ በመትጋት ላይ እንዲገኙ አድርጓቸዋል። ግላክሶ ስሚዝ ክላይን ባለፈው ህዳር ወር ሙከራ ያካሄደበት የክትባት መድኃኒት ክትባቱ በተሰጣቸው ሀያ በመልካም የጤና ሁኔታ ላይ የሚገኙ ፈቃደኞች ላይ ያሳየ ውጤት አነስተኛ የጎንዮሽ ጉዳት ያሳየና የሰውነት መከላከል አቅምንም ማጎልበት የቻለ መሆኑን ይፋ አድርጓል። የጥናት ቡድኑ የቀመሞ ክትባት ሰውነት የጸረተው አስቀመሞችን እንዲያመርትና እንዲሁም በቫይረሱ የተመረዙ አንዳንድ አንድ ሰውነት ራሱ ማጥፋት የሚችልበትን የመከላከያ አቅም ማበልጸግም ይጨምራል አላማው ዶክተር ሪካርዶ ኮርቴሲ የቤተ ሙከራው ኃላፊ ናቸው The Ebola virus can't be kept under የኢቦላ ቫይረስ በሰውነት ውስጥ የጸረተ ህዋስ ቅመሞች እንዲመነጩ በሚያግዝ ክትባት ብቻ ሊቆጣጠሩት የሚችሉት አይደለም የተለመዱ የክትባት ቅመማ ዘዴዎች ብቻቸውን በቂ ለመሆናቸውን የሚያመላክቱ መረጃዎች አሉ በመሆኑም ነው የክትባት መድኃኒት ሌላውን የሰውነት መከላከያ ማቀነባበሪያ ስርዓት በበሽታ የተመረዙ ሴሎችን በመለየት የሚሰሩትን ገዳይ የሚባሉትን ቲ ሴሎች ኢቦላን ለመዋጋት የሁለቱ የመከላከያ ዘዴዎች ጠባይ ቅይጥ አስፈላጊ ነው የክትባት መድኃኒቱ በስፋት ለጥቅም መዋል ከመቻሉ አስቀድሞ ታዲያ መካሄድ ያለባቸው ተጨማሪ ሙከራዎች መኖራቸውን ኩባንያው ይፋ አድርጓል ሌላው ዓለም አቀፍ የመድኃኒት ኩባንያ መርክ በልዩ ስሙ ቪኤስቪ ዚኢቢኦቪ በመባል በሚታወቀው የክትባት መድኃኒቱ የሚያካሄደውን ቀጣይ ሙከራ ለመጀመር መዘጋጀቱን ይፋ አድርጓል። በክትባቱ ላይ ይካሄድ በነበረው ሙከራ ክትባቱ ከተሰጣቸው ፈቃደኛ ሰዎች አንዳንዶች መካከለኛ የመገጣጠሚያ አካላት ሕመም ተሰማን በማለታቸው ነበር ባለፈው ታሳስ ወር መጀመሪያ የተቋረጠው። በሙከራ ጥናቱ ለሚሳተፉ ሰዎች አነስተኛ መጠን ያለው የክትባት ቅመም በመስጠት ነው። ሙከራው ዳግም ሊቀጥል የታሰበው የኢቦላ በምዕራብ አፍሪካ የፈጠረው የአሳሳቢ ሁኔታ ያልተለመዱ ትብብሮችንም የፈጠረ ይመስላል። ዶክተር ጁሊ ግድንበርግ የመርክ ፕሬዚዳንት ናቸው። በቅርቡ ዋሽንግተን ዲሲ ውስጥ በተካሄደ አንድ መተክ ላይ ሲናገሩ ተፎካካሪ የንግድ ኩባንያዎች ሳይቀሩ አብረው በመስራት ላይ ይገኛሉ ነው ያሉት። በዚህ ጥረት ውስጥ በጣም በተለየ ሁኔታ የምንመለከታቸው የትብብር ግንኙነቶች አሉ። ከእነኚህም አንዱ በተለምዶ በተፎካካሪነት በሚተያዩ ወገኖች መካከል ያለው ነው። ሌሎች በርካታ ክትባቶች በሙከራ ጥናት ላይ ይገኛሉ። ይህም የአንድ ሁነኛ የኢቦላ ክትባት እውን መሆንን እድል ከፍ ያድርገዋል። ብሎም እንዳሁኑ የከፋ ወረርሽኝ ዳግም እንዳይመለስ ቅጥሎ የምናቀርበው ሳይንስና ቴክኖሎጂ ቅንብር ይሆናል። በሕክምናው ዓለም ውስጥ ያሉ ተመራማሪዎች ባለፈው 2014 ዓ.ም ውስጥ ድንቅ የሚባሉ ግኝቶችን መጨበጣቸውን ተናግረዋል። እነዚህን በተለያዩ በሽታዎችና ህመሞች የሚሰቃዩ ሰዎችን ለመርዳትና የሚደርስባቸውንም መታወክ ለመቀነስ ያስቻሉና የሚያስችሉ ውጤቶችን ያገኙት በሕክምና ቴክኖሎጂ እየታገዙ መሆኑን ተመራማሪዎቹ አመልክተዋል። ባልደረባሽን ጆርጅ ፑቲክ ከነዚያ ትኩረት ሳቢ ግኝቶች አንዳንዶቹን መለስ ብሎ ቃኝቷል። ሰሎሞን አባተ ነው የሚያቀርበው። በምህፃር ኤምአርአይ ተብለው የሚታወቁት የአካል ሁኔታ መቅረጫ የማግኘት ሞገድ መሳሪያዎች ላለፉት ሰላሳ ግድም ዓመታት በህክምናው ዓለም ውስጥ እጅግ ጠቃሚ መመርመሪያ መሳሪያ ሆነው ቆይተዋል። ይሁን እንጂ እነዚህ መሳሪያዎች የሚያሳዩት ቋሚ ምስሎችን ወይም የማይንቀሳቀሱ ምስሎችን ብቻ ነው። ባለፈው 2014 ዓመተ ምህረት ውስጥ ግን የካሊፎርኒያ ዴቪስ ዩኒቨርሲቲ ተመራማሪዎች ተንቀሳቃሽ የአካል ገጽታን መውሰድና ማሳየት የሚችል መሣሪያ ሰርተዋል። የአጥንት ቀዶ ሐኪም ሮበርት ዣቦ ይህንን አክቲቭ ኤምአርአይ የሚባል መሣሪያ መጠቀም ጀምረዋል። አንድ ሰው እጆቹ ለምን የጸኑ የተረጋጉ እንዳልሆኑ ለምን እጁ ላይ ሕመም እንደሚሰማው እጁ ውስጥ ባሉ መገጣጠሚያዎች ላይ ለምን መላሸቅ እንደሚፈጠር በውል መረዳት እንዲያውም የታማሚው ሰው ሕይወት ሊያሻሽል በሚችል ሁኔታ አንዳንድ ለስላሳ የሚባሉ አካላትን መቀየር አስችሎናል። ብርቱ የሚባሉ የአከርካሪ ጉዳቶች ብዙ ጊዜ ከሽንጥ በታች ያለ አካል ሙሉ በሙሉ ያለመታዘዝ ችግር ያስከትላሉ። እነዚህ ችግሮች በፊኛ ላይ ቁጥጥር ማጣት፣ የዋንጫ ከስሜትና ከትዕዛዝ ውጪ መሆንና በወሲብ ሕይወትም ላይ የሚንጸባረቁ ከባድ የሚባሉ እክሎችን ያካትታሉ። የኬንተኪው የሉዊስቪል ዩኒቨርሲቲ ተመራማሪዎች ግን ሕሙማን ከእነዚህ የተፈጥሮ ክህሎቶቻቸው ቢያንስ የተወሰኑትን መልሰው ማግኘት እንዲችሉ ለማገዝ በኤሌክትሪክ የሚሰሩ መሳሪያዎችን በተለያዩ አካላት ምትክ እየገጠሙ ነው። በነገራችን ላይ ሰው አከርካሪው ከተሰበረ ወይም በብዙ ከተጎዳ በኋላ ቆሞ የሚሄድ ይሆናል፣ ለመገመትም ይከብድ ነበር። ከእንግዲህ ግን ይላሉ የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ባልደረባ ዶክተር ሮደሪክ ፒቴግሩ ከፊታቸው ያሉ አራት ታካሚዎችን እያሳዩ ለእንዲህ አይነቱ እንቅስቃሴን የማጣት ሁኔታ መዳረግ ወይም እጣ ፈንታ ያረጀ ያለፈ ታሪክ ሆኗል። ዛሬ እነዚህ አራት ሰዎች በእነርሱ አእምሮ መታዘዝ ያለባቸውን መገጣጠሚያዎቻቸውን እያዘዙ ሲያንቀሳቅሱ ማየትና በቀጥታ ላይታዘዙ የሚችሉ እንደ ፊኛ አይነት አካሎቻቸው ቁጥጥር እየተደረገባቸው መሆኑን ማስተዋል እጅግ የሚያስደንቅ ነው። የጊዜ አሻራ መሆን የሚችል ክስተት ነው። ስዊድን፣ ጎተንበርግ የሚገኘው ቻልመርስ የቴክኖሎጂ ዩኒቨርሲቲ ተመራማሪዎች ደግሞ ሰው ሠራሽ እጆች ልክ የተፈጥሮዎቹን አይነት ሆነው እንዲሰማቸው ወይም የተገጠመለት ሰው የተፈጥሮዎቹን ያህል ሆነው እንዲሰሙት ለማድረግ የሚያስችሉ አንጎል ውስጥ የሚቀበሩ መሳሪያዎችን ለማውጣት በጀመሩት ጥረት ቀጥለዋል። ዩናይትድ ስቴትስ ውስጥ ደግሞ ሜድትሮኒክ ኮርፖሬሽን የሚባለው የሕክምናና የምርምር ተቋም በአንጎል ይዞታ መናጋት ወይም መታወክ ምክንያት የሚፈጠረውን ፓርኪንሰንስ የሚባለውን የእጆችና እግሮች አለመርጋት ወይም ቅንጅት ማጣትና መንዘፍዘፍን የመሳሰሉ እክሎችን የሚፈጥረውን የጤና ችግር ምልክቶች ለማክምና ለማጥፋት አንጎልን በኤሌክትሪክ የማነቃቃት ሥራ እያከናወኑ ነው። ዴቪድ ዴውስናፕ የተቋሙ ታካሚ ናቸው። መሣሪያዎቹ ተገጥመውላቸዋል። ከዚያ በፊት ግን አጫጭር እርምጃዎችን እንኳ ማድረግ ይሳናቸው እንደነበር ይናገራሉ። ሕይወቴን መለሰልኝ። ለእኔ ይህ ሕክምና እጅግ የሚደንቅ ነው የሆነልኝ። ቀድሞ ለማያውቀኝ ሰው በውኑ ምን እንደተፈጠረ ሊረዳ በጣም ይሳነዋል። የአካሌን ግራ ክፍል እኮ መጠቀም ሙሉ በሙሉ አቁሜ ነበር። 2014 ዓመተ ምህረት የተጎዱ ወይም ካንሰርን በመሳሰሉ ህመሞች የታወኩ የአካል ወይም የሥጋ ክፍሎችን ሙሉ በሙሉ ለመቀየር የሚያስችል ዕድል ይሰጣል የተባለው የሴል መሰረታዊ ምርምርና ለውጥ ሥራ አብዝቶ ወደ ውጤት የተቃረበበት ዓመት ነበር። ሳይንቲስቶቹ ለዓለም የሰጡትን ቃል እንደሚጠብቁ በድጋሚ ሲምሉ ሰንብተዋል። የፒትስበርጉ የሕክምና ትምህርት ቤት ተመራማሪዎች ይዘው በወጡት ሪፖርት ከአሳማፊኛ በተዘጋጀ ማኖሪያ ላይ በተሠሩ ስቴምሴሎች ወይም በምርምር በተፈጠሩት ደቂቅ ህዋሳት ብርቱ የአካል ጉዳቶች ለደረሱባቸው ታካሚዎቻቸው የጡንቻ አካላትን መስራት መቻላቸውን ተናግረዋል። በ2014 ዓ ም ለሕክምናው ምርምር ብዙ እመርታ ካስጨበጡት የቴክኖሎጂ ውጤቶች መካከል ባለሦስት ጎን ወይም ትሪ ዳይሜንሽናል ማተሚያዎች ሊጠቀሱ ይገባል። የቻይና ሐኪሞች ለአንድ አከርካሪው በብዙ ለተጎዳ ታዳጊ ወጣት መተኪያ አከርካሪ ለመስራት ንድፉን በዚህ ባለሦስት ጎን ማተሚያ ቀርጸው አውጥተዋል። ሰው ሰራሽ አካላትን ለታካሚዎች በእጅ ለመግጠም ትሪዲ ወይም ባለ ሶስት ጎን ማተሚያዎቹ ግዙፍ የሚባል እድል መጨመራቸውን የወጣቱን የጀርባ አጥንት ለውጥ ቀዶ ህክምና ቡድን የመሩት የቤጂንግ ዩኒቨርሲቲ የአጥንት ሕክምና ህክምና መምሪያ ኃላፊ ዶክተር ሊዩ ሾንቹን ተናግረዋል። ከይ ከምርመራ መሳሪያ ወይም ሲቲ ስካን የምናገኘውን ምስል ተከትለን በህሙማኑ ላይ ሙከራ ማድረግ እንችላለን። ይህም ማለት የምስል መውሰጃውን የሲቲ ስካኑን ውጤት ወደ ባለ ሶስት ማዕዘኑ ማተሚያ ወስደን የታካሚውን አጥንት ትክክለኛ ቅርጽና አቀማመጥ ማውጣት እንችላለን። በሕክምናው ቴክኖሎጂ ውስጥ በ2014 ዓ ም እንዲህ አይነት ፈርቀዳጅና እጅግ አስፈንዳቂ ግኝቶች የተጨበጡ ሲሆን አዲሱ 2015 ዓ ም ደግሞ የተግባርና ከአሁኖቹም የገዘፉ የሕክምና ሳይንስና ጥበብ ጥር መሳዎች ትላልቅ ዜናዎች ዓመት ይሆናል ተብሎ ታምኗል የመጨረሻው ቅንብራችን የባህል መድረክ ነው። ረዥም ዘመናት ያላቸው ልምዶችና አንዳንድ የባህል ቅርሶች መቅረትና መረሳት በማህበረሰባችን ማንነትና እድገት ላይ ሊያሳድር ይችላል የሚባለው አንደምታ አነጋጋሪነትም ያንኑ ያህል ረዥም ዕድሜ የዘለቀ ነው ይላል የፕሮግራሙ አዘጋጅ አሉላ ከበደ። የትናንት በስቲያውን የገና በዓል አከባበር ተንተርሶ የተሰናዳው ይህ ፕሮግራም እየቀሩ መጡ በሚባሉት አንዳንድ የበዓል አከባበር ልምዶችና ሌሎች ትውፊቶች ምንነትና አንደምታ ከአንድ የባህል አጥኚ ጋር የተካሄደ ውይይት ነው የያዘው። ወደ አሉላ ዝግጅት። አለሙ ሀይሌ ይባላለሁ። ባህልና ቱሪዝም ሚኒስቴር ውስጥ በቅርስ ጥናትና ጥበቃ ባለስልጣን መስሪያ ቤት የጥንታዊ ጽሁፎች ተርጓሚና አጥኚ ከፍተኛ ባለሙያ ሆኜ እዛ በመስራት ላይ ይገኛለሁ። አቶ አለሙ ይህን የትላንቱን የልደት በዓል ምክንያት በማድረግ እየቀሩ መጡ ስለሚባሉ ልማዶች፣ ይልቁንም ደግሞ የበዓላት አከባበር ወጎች አንዳንድ ነጥቦችን እናንሳና እንወያይ። በበዓል አከባበር ስርዓት ከዚህ ቀደም የነበሩ ሁኔታዎች እንግዲህ ከጊዜ ብዛት እየተለወጡ የቀሩም የመጡ የበረከቱ አሉ የሚባል አስተያየት ብዙ ጊዜ ይሰማል። ልዩነቱን እንመልከት። ምን ቀረ? ምን ዛሬ ቀድሞ በሚደረገው መልኩ ይካሄዳል። ዋና ዋና ከሚባሉት የገናን በዓል አከባበር በተመለከተ እንደረደረ። አዎ እንግዲህ በገና ጊዜ አብሮ ከመብላቱ ከመጠጣቱ ከመዘመሩ እግዚአብሔርን ከማመስገኑ ጋር የገና ጨዋታ ግን አሁን እንደ ድሮ ነው ለማለት አይቻልም። ምክንያቱም ድሮ በየቦታው ሜዳው እንደ ልብ ነበር እና በዛ ምክንያት ብዙ ወጣቶች ተሰብስበው በገና ጨዋታ አይቆጡም ጌታ ሲናዬ ሲና ገናዬ እያሉ እየዘፈኑ በደንብ ያከብሩት ነበር። አሁን ግን ብዙ ጊዜ ቦታው በሙሉ እንግዲህ ባዶ ቦታ ከተገኘ አሁን ለሌላ ጉዳይ ነው የሚውለው። እንደዚህ ይጫወቱበት ነበር፣ እንደዚህ ያምርበት ነበር፣ ይህን ቦታ እንዴት እንንከባከበው፣ እንዴት እንዲቀጥል እናድርገው የሚል በመጥፋቱ ምክንያት እየጠፋ እየሄደ ይመስለኛል። ሌላው ደግሞ ያው የኑሮ ውድነት ነው። የኑሮ ውድነት ምንም ልታደርገው አልችልም። በኑሮ ውድነት ምክንያት እንደ ድሮ አብሮ መብላቱ አብሮ መጠጣቱ የቤቱ እየተጠራሩ ቡና እያፈሉ ያው ቁርጡንም ስጋውንም ጠጁንም እያሉ በጎረቤትና ጎረቤት እየተጠራራ በላይ ጠጣ ነበር፣ ደስ ይሰኝ ነበር። አሁን ግን በኑሮ ውድነት የተነሳ ይህ ሁሉ እንደ ድሮ ነው ማለት አይደለም። በእርግጥ አልቀረም፣ አንዳንድ ቦታ ግን የኑሮ ውድነቱ አስቀርቶታን ለማለት ይችላለሁ። እነኚህ በተለይ የገና በዓል አከባበር መሰረት አድርገን የትላንቱን ትኩሱን በዓል መሰረት አድርገን እናንሳ እንጂ በሌሎች የጎሉ ትልልቅ በዓላት እንዲሁም ደግሞ በባህል ትልቅ ስፍራ ከሚሰጣቸው እንደ ዘመን መለወጫ የመሰሉ በዓላት ውስጥም በተመሳሳይ መልኩ ይታያልና ከቦታና ከጊዜ ሁኔታዎች ጋር ነገሮች የተለየ ይዞታ መላበሳቸው እንዳለ ሆኖ ይህን የቀድሞ ልማድ አዳዲስ ሁኔታዎችም ይሸፍኑታል። ወጣቶች የሚሉ የሚያዘወትሯቸው ራሱ ስለ ባህሉም የሚያውቁ የሚረዱት ጉዳይ አነስተኛ መሆን በርካታ ምክንያቶች ይጠቀሳሉ። እነኚህ አከራካሪ ነጥቦች በተነሱ ጊዜ ምን ይላሉ? በእርግጥ ባህሉ እየተወረሰ ነው? አንድ አባት ለልጁ ማውረስ የሚችለው ስለ ባህሉ ራሱ ቀድሞ የሚያውቀው ግንዛቤ ያለው፣ ይሄስ በምክንያትነት ሊወሰድ ይችል ይሆን? እንግዲህ እንደምታውቀው ኢትዮጵያ መቼም ድሀ ትሁን እንጂ በታሪክ ፍራሽ ላይ በባህል ፍራሽ ላይ ተኝታ የምትምነሸነሽ ሀገር ናት ይሏታል። እና ብዙ የሚያኮራ ደስ የሚል ነገር ነበራት። ባህሏ ይጣፍጣል፣ ታሪኳ ይመስጣል። እና ይህ መሳጭ ባህል ይህ የሚጣፍጥ ታሪክ እንግዲህ ቀደም ሲል በትክክል የተሰራበት ይኖር ነበረ። አባቶችም ለልጆች ያስተምሩ ነበረ። አሁን ግን ምናልባት ይህ ዘመናዊው ትምህርት ያመጣው ጣጣ ሊሆን ይችላል፣ ወይም ደግሞ ግሎባላይዜሽን የሚባለው ነገር ያመጣው ጣጣ ይሆናል። ብዙ ጊዜ እንደ ድሮ ሲሆን አታይም። አንድ ዘመንፈስ ቅዱስ አብርሃ የሚባሉ ሰው አንድ ጊዜ የጻፉት ነገር ትዝ ይለኛል። ኢትዮጵያ የፈረንጁን ጎረምሳ ከነ ንፍጡ ቅብ አርጋ ስባ ስማ ጎትታ አስገባችው ያሉት ነገር ነው። እና እኛ የሚያኮራ ባህል ለሰው የሚጠርፍ ታሪክ እያለን የሚረባውን ቢሆን ጥሩ ነው። የማይረባውን ባህላቸውን ግን እያስገባ ነው፣ እየሄድን ነው። እና በዚህ ምክንያት ብዙ ነገር እየቀነሰ እየቀረ ይሄዳል። አባቶችም በአሁኑ ሰዓት ትምህርት ቤት የሄድ ነው እንጂ ልጆችን እስቲ እንደ ድሮ ቁጭ ብለን በሳት ዳር ቁጭ ብለን እስቲ ተረቱን እናውራ እስቲ እንቆቅልሹን እንደዚህ የሚል ነገር የለም እና በዚህ በዚህ በኩል ብዙ እየተጎዳን እየሄድን ነው። ደግሞ ባህል የሚገኘው ደግሞ ከህብረተሰቡ ዘንድ ነው። ህብረተሰቡ ስራዬ ብሎ ሲያስብበት፣ ለልጆች እንዲተላለፍ እናርግበት ሲል፣ እንደ ራሱ ሲቆራበት ነው ደስ የሚለው። አሁን ግን ብዙ እንደማፈር እያለበት ነው ያለው በአባቶቹ የማይኮራ ልጆቹ የማያስብ በቅሎ ብቻ ነው ይባል እና፣ በዚህ በዚህ ምክንያት ብዙ ነገር ይቀራል። ብዙ ጊዜ እንደው አሁን ለሰዓሊያን፣ ለሲኒማ፣ ለስነ ጽሁፍ፣ ለጥሬ ነገር ሁሉ ይሆን ነበር ባህሎቻችን አውቀን ብንጠብቃቸው ብናቆያቸው እና ከባህላችን የሚገኙበት ሁኔታ በአሁኑ ሰዓት እንደ ድሮ ነው ለማለት አያስደብርም እንዳልኩ አንዱ ዋናው ነገር መጫወቻ ቦታዎች ፐርፎርም የሚያደርጉበት ቦታ አይገኝም። በአሁኑ ሰዓት እንደው ባዶ ነገር ተገኘ፣ ወደ ልማት ተብሎ ወደዛ እየሄደ ነው ያለው እና ብዙ ጊዜ የሚቆዩ አይመስለኝም። ባህሎቻችን በዚህ አይነት ከቀጠል ቅርስም እንግዲህ ዘለቄታ ላለው የሰው ልጆች የማህበረሰብ እድገት ወሳኝ ነው እና ባህልን ወግም መጠበቁ እንዲህ እንዳሁኑ አጋጣሚ ሲገኝም አንስቶ መነጋገር እና ትኩረት እንዲሰጠው ማድረግ አስፈላጊ በመሆኑ ነው ይሄንም ፕሮግራም የምናነሳው። አቶ አለሙ እንደው መሰረታዊ የሆነ አንድ ትልቅ ጭብጥ አንስተዋል። ትምህርትንም ጭምር ጠቅሰዋል። ዘመናዊ ትምህርት ስልጣኔ ቀድሞ የነበረን የራስን ባህልና ወግ እስከ ማስጣል የደረሰ የሚመስልበት፣ ያ ደግሞ መሰረት ያለው ዘለቄታ ያለው እድገት ለማምጣት አይረዳም የሚለውን የሚተቹ ወገኖች እንደሚያነሱት ስልጣኔና ዘመናዊነት የራስ የሆነውን ባህል የደረጀውን ወግም ይዞ ነው የሚያዘውን መርጦም ቢሆን የሚበጁትን ወጎችና ልማዶች አሰራሮች ይዞ ነው የሚለው ጠንከር ያለ መከራከሪያ ነውና፣ በእሱ ላይ ምን አስተያየት አለዋት? እውነት ነው። መቼም ባህል፣ እርግጥ አንዳንድ ጎጂ ልማዶች ሊኖሩ ይችላሉ። በዚህም በሚመለከት አቶ መንግስቱ ለማ ያሉት ነገር አለ። ጥሩ ልማድ አለ፣ መጥፎ ልማድ አለ። ጠንቋ ይኑር ነው ወይ ሰው እንዳታለለ ብለዋል። እና ባህላችን የምንኮራውን ያህል አንዳንድ መቅረት የሚገባቸው ባህሎች ሊኖሩ ይችላሉ። ይሁን እንጂ አሁን ዋናው ነገር ይሄ ሁሉ የሚገኘው ከባህል ነበር። መገናኛቸው ይሄ እዚህ ነበር ሰዎቹ አሁን ግን እንደ ነገርኩ ቦታ እየጠበበ አሁን እሺው ላሌ የሚባል ነበረ። እኔ የማውቀው ምንድን ነው ግጭት የሚባል ነበረ። ምንድን ናቸው እነኝ እነዚህ? እሺው ላሌ ማለት ጢሎሽ የሚሉት ከፍር ላይ ሆነው ከትልቅ ዛፍ ላይ ሆነው እሱን እየገፉ ሴቶቹ በተለይ እሱን ሲገፉ ይውላሉ እየተመላለሱ የሚያከብሩት በዓል ነው። ስነ ቃልም አብሮ ነበረው እሺው እሺው ላሌ እያሉ ይሉታል እና ብዙ ግጥም ነበረው። አሁን ረስቸው ነው እንጂ እሱ ሁሉ አሁን ዛፎችም ተመንጥረው በማለቃቸው ምክንያት እየቀረ ነው። አሸንድዬ ሁሉ የሚባልበት ለህዝቡ የሚያሳዩበት ሰፊ ቦታ ነበረ። ድሮ እንደ ልብ ነበረ። እንደገና ሁሉ እሱም አሁን ቦታ እየጠበበ እየቀረ እየሄደ ነው። አባዬው ይሄ ሁሉ እነዚህ ሁሉ ነበሩ። እንግዲህ አሁን ይህ ሁሉ እየቀነሰ እየሄደ ነው። የራሳቸውን የጎለበተ ባህል ይዘው አዲሱን መቀበል ይቻሉ። ሌሎች የዓለም ህዝቦችና ባህሎች ምሳሌ በማዛመድ የሚታዩ ጭብጦች በሚቀጥለው ውይይታችን እንመለከታለን። ለዛሬው ግን እንግዳይን አቶ አለሙ ኃይሌ የቅርስ ጥናትና ጥበቃ ባለስልጣን የጥንታዊ ጽሁፎች አጥኚና ተርጓሚ ከፍተኛ ባለሙያ ጊዜያቸው አመሰግናለሁ። ጊዜ መስጠት ነው። በመደበኛው ሶስት ሰዓት ፕሮግራም እንገናኛለን ለዛሬ ያዘጋጀነውን በ1431 መካከለኛው ሞገድ እስካሁን ሲተላለፍ የቆየውን ልዩ ቅንብር እዚህ ላይ እንገታለን መልካም ምሽት በሶስት ሰዓት እንገናኛለን ከሀይሎት አምራት ጋር አዲሱ አበበ ነኝ መልካም ምሽት bayanafakanya kukuitasuwari marge betunacwata nbiyindatanim kurbaten ita batan kasito ya sonulucisakatebu aaa